ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ግንቦት 10 2012 ዓ ም ዝግጅታችን ጀመረ። የኢትዮጵያ ህገ መንግስት አጣሪ ጉባኤ ከፌዴሬሽን ምክር ቤት በተላከለት የትርጉም ጥያቄ ዙሪያ የህግ ባለሙያዎችንና የህገ መንግስት አርቃቂዎችን አስተያየት አዳምጧል። ህገ መንግስቱ ውስጥ በትክክል እንደተተለመው አግባብነቱን፣ ቅቡልነቱን ማሻሻል፣ መተርጎም፣ ማፍታታት፣ ማብራራት የሚችሉ አንቀጾች ተቀምጠዋል። የህገ መንግስት አጣሪ ጉባኤው እነዚህን ማፍታታት የሚችል ይመስለኛል። አምባሳደር ታዬ አጽቀ ሥላሴ የህገ መንግስት አርቃቂ ኮሚሽን የነበሩ ናቸው። በምናየው ኦርዲነሪ ሚኒንጉ ብቻ አፕላይ ይደረግ ብሎ ኢንሲስት ማድረግ ከሱ የተሻለ ወይም ከሱ የበለጠ ህገ መንግስቱን ወዳልተፈለገ አቅጣጫ የሚወስድ የህገ መንግስት አተረጓጎም ዘዴ የለም ለማለት ነው። ዶክተር ዘመላክ አይተነው የህገ መንግስት ህግ ባለሙያ ናቸው። ሁለቱንም በሙሉ ዘገባ ይዘናቸው እንመለሳለን። ጤና ይስጥልኝ። እንደምናመሻችሁ፣ ክቡራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሀዱ ራዲዮ 943 ላይ በቀጥታ ማዳመጥ ትችላላችሁ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምናመሻችሁ፣ አድማጮቻችን ዜናውን የማንብላችሁ አዳኒ ፍሳየ ነኝ። በኤርትራ የኮሮና ቫይረስ ስርጭት መስፋፋትን ለማወቅ የሚረዳ የመጀመሪያ ዙር ምርመራ እሁድ ግንቦት ዘጠኝ በአስመራ ከተማ ተጀመረ። ምርመራው በተለያዩ የሀገሪቱ ክፍሎች እና በተለያዩ ዙሮች እንደሚቀጥል በመግለጽ የመጀመሪያው የምርመራ ውጤት እንዲሁም የቀጠናው በቀጣይ ለሚደረጉ ምርመራዎች አመላካች እንደሆኑ የሀገሪቱ የኮሮና ቫይረስ ወረርሽኝ ከፍተኛ ግብረ ኃይል ማስታወቁን ዘጋቢያችን ብርሃነ በርህ ዘግቧል። ቀጥሎ ይቀርባል። ይህ በተለያዩ የአስመራ ከተማ አካባቢዎች የተጀመረው የመጀመሪያ ገጽ የኮቪድ-19 ምርመራ በተለያዩ የዕድሜ ክልል ከሚገኙ ወንድና ሴቶች የአፍና አፍንጫ ፈሳሽ ናሙና በመውሰድ ነው የተካሄደው። የኤርትራ የኮሮና ቫይረስ ወረርሽኝ መከላከያ ከፍተኛ ግብረ ኃይል ባለፈው ቅዳሜ ግንቦት ስምንት ባወጣው መግለጫ ነው በመላው ሀገር በተለያዩ ገጾች የሚተገበር ምርመራ እንደሚካሄድ ያስታወቀው። በወጣው መርሃ ግብር መሰረትም በቀጣይ በድንበር አካባቢ የሚገኙ ከተሞችና የገጠር አካባቢዎች እንዲሁም የኮሮና ቫይረስን ለመመከት በቅድመ ግንባር በተሰማሩ የጤና ሰራተኞችና ሌሎች ዜጎች ላይ ምርመራው እንደሚካሄድ ግብረ ኃይሉ አስታውቋል። የመጀመሪያው ገጽ ምርመራ ውጤትና ሌሎች ዓለም አቀፋዊና ቀጠናዊ ክስተቶች በቀጣይ ለሚደረጉ ምርመራዎች አመላካች እንደሚሆኑ ያስታወቀው ከፍተኛ ግብረ ኃይሉ ምርመራው ተካሂዶ ውጤቱ እስከሚታወቅና ሙሉ ምስል እስከሚሰጥ ህብረተሰቡ እያደረገ ያለውን ከፍተኛ ትብብር እንዲቀጥልና አንዳንድ የሚታዩ ጥሰቶችን በማረም ዜጋዊ ኃላፊነቱን እንዲወጣ የኤርትራ የኮሮና ቫይረስ ስርጭት ወረርሽኝ መከላከያ ከፍተኛ ግብረ ኃይል አሳስቧል። በኤርትራ በኮቪድ-19 የተያዙ ሰዎች ቁጥር 39 ሲሆን በሆስፒታል በተደረገላቸው የሕክምና እርዳታና ክትትል ሁሉም ከበሽታው አገግመው በተለያየ ጊዜ ወደ ቤታቸው እንደተሸኙና በበሽታውም የሞተ ሰው አለመኖሩን ከጤና ሚኒስቴር የተገኘው መረጃ ያሳያል። በኤርትራ ላለፉት ሰላሳ ቀናት በኮሮና ቫይረስ የተያዘ አዲስ ሰው እንዳልተገኘም ከኤርትራ ጤና ሚኒስቴር የተገኘው መረጃ አክሎ አመልክቷል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ። በምዕራብ አፍሪካዊቷ ሀገር ካሜሩን እጅግ ታዋቂ የነበሩና ኮቪድ-19ን አድናለሁ እያሉ ሰውን እየሰበሰቡ ይጸሉ የነበሩት ቄስ ዛሬ በኮቪድ-19 መሞታቸው በተከታዮቻቸው መካከል ትልቅ መደናገጥና መሸበር ማስፈኑን ያውንዴ የሚገኘው ዘጋቢያችን ሞኪ ኤድዊን ኪንዜካ በላከው ዘገባ ገልጿል። ሰለሞን አባተ ያቀርበዋል። ካሜሩን የዛሬ ሁለት ዓመት ላካሄደችው ምርጫ ፕሬዚደንታዊ እጩ የነበሩት ፓስተር ፍራንክሊን ዲፎር ነብይ ናቸው፣ ሞተው አይቀሩም የሚሉ በመቶዎች የሚቆጠሩ ተከታዮቻቸው ትናንት ማለዳ በመኖሪያ ቤታቸው ታጭቀው ሲዘምሩ አርፍደዋል። ቄሱ ከግዜር ጋር ሊመካከሩ ለጊዜው ሄዱ እንጂ አልሞቱም እያሉ ከሐኪሞችና ከፖሊስ ጋር ንትርክ ገጥመዋል። ዲፎር የሞቱት ከትናንት በስቲያ ቅዳሜ ሲሆን በደዋላ ከተማ የኮቪድ-19 ምላሽ ቡድን ግቢያቸው ውስጥ የአስከሬናቸው ቀብር ወዲያው ተፈጽመዋል። ቄስ እንዲፎር የሞቱት በኮቪድ-19 መታመማቸው በታወቀ ከአንድ ሳምንት ባነሰ ጊዜ መሆኑን ሐኪማቸው ዶክተር ጋይሌን ናንጋ በሜሴጂንግ አፕ ለቪኦኤ ገልጸዋል። ቄስ እንዲፎር ጣር ላይ እንደነበሩ ያዩ እርሳቸው የሚመሯት የኪንግሺፕ ዓለም አቀፍ ሚኒስትሪስ ቤተ ክርስቲያን ተከታዮች ወዲያው ለሐኪሙ ደውለው እንዲደርሱላቸው እንደጠየቋቸው ና ዶክተር ናንጋ ሲደርሱ ቄሱ በመተንፈሻ አካላት የጠና መታወቅ ላይ እንደነበሩ አስታውሰው እርዳታ ባደረጉላቸው ከአስር ደቂቃ ባነሰ ጊዜ ሕይወታቸው ማለፏን ገልጸዋል። እንዲፎር አልሞቱም ያሉት ተከታዮቻቸው ሐኪሞቹን አባረው እንዳይቀበሩ ሲከላከሉ የፖሊስ ኃይል ተልእኮ ለመበተን ሙከራ መደረጉን የክልሉ ገዢ ለቪኦኤ ተናግረዋል። አሁን ከፓስተር ፍራንክሊን ዲፎር ጋር በዚያ አይነት የቀረበ ግንኙነት ላይ የነበሩ ሰዎች ሁሉ ምርመራ እንዲደረግላቸው የሕክምና ባለሙያዎች እየወተወቱ ናቸው። ቄስ ዲፎር ለኮቪድ-19 ሕሙማን በብርቱ ከመጸለያቸው ጎን ግን ለድሆች ባሊና ሳሙና እየገዙ እንዲታጠቡና ንጽህናቸውን እንዲጠብቁ ያድሉ እንደነበር፣ ራሳቸውን ከኮሮና ቫይረስ እንዲከላከሉም ይመክሩ እንደነበር ተገልጿል። ባለፈው ሚያዝ 12 ጎዳና ላይ ወጥተው የአፍና የአፍንጫ መሸፈኛ ሲያድሉም ታይተዋል። የእንዲፎር ተከታዮች ቄሱ ተአምራዊ ፈዋሽ ናቸው ብለው ያምናሉ። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የኮሮና ቫይረስ ምንጭን ለማወቅ ነፃ በሆነ መንገድ ምርመራ እንዲደረግ ያስፈልጋል የሚለውን ድጋፍ እያገኘ በሄደበት በአሁኑ ወቅት እንዲህ አይነት ምርመራ ለማድረግ የሚያስፈልግበት ጊዜ አልደረሰም ስትል ቻይና ዛሬ ምላሽ ሰጥታለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ዛው ልዩን አብዛኞቹ የዓለም ሀገራት ዓለም አቀፉ ወረርሽኝ አሁንም የቀጠለ መሆኑን ያምናሉ ሲሉ ተናግረዋል። የአውሮፓ ሕብረት ያረቀቀው የውሳኔ ሀሳብ በያዝነው ሳምንት በሚደረገው የዓለም የጤና ድርጅት ሸንጎ ላይ ድጋፍ ያገኛል ተብሎ ይጠበቃል። የዓለም የጤና ድርጅት ሸንጎ የዓለም የጤና ድርጅት ገዢ አካል ነው። የውሳኔ ሀሳቡ ረቂቅ የወረርሽኙ ምንጭና የተሰጠው ምላሽ እንዲመረመሩ ይጠይቃል። ከቻይና መንጭቶ በዓለም አቀፍ ደረጃ በተዛመተው ኮሮና ቫይረስ ምክንያት በዓለም ዙሪያ ከ315000 በላይ የሚሆኑ ሰዎች መሞታቸው፣ ቢያንስ 4.7 ሚሊዮን የሚሆኑት ደግሞ በቫይረሱ መያዛቸው ታውቋል። የዓለም መንግስታት የቫይረስን መዛመት ለመገደብ ሲሉ ሰዎች ከቤታቸው እንዳይወጡ፣ በአካል እንዲራራቁ የአፍና የአፍንጫ መሸፈኛ ጭምብል እንዲያደርጉ አበራተዋል። እነዚህ የመከላከያ ጥረቶች ታዲያ የኢኮኖሚ እንቅስቃሴን አሽመድምደዋል። ጃፓን የኢኮኖሚዋ ሁኔታ ወደ ድቀት መውረዱን ዛሬ አስታውቃለች። አንዳንድ ሀገሮች፣ በተለይም የአውሮፓ ሀገሮች የቫይረሱን መስፋፋት መጠንንና የሚመቱ ሰዎች ብዛት እንዲቀንስ ለማድረግ ችለዋል። በልጅም ዛሬ ገበያዎችና ቤተ መዘክሮች እንደገና እንዲከፈቱ ፈቅዳለች። ወደ ትምህርት ቤቶች የሚመለሱ ተማሪዎች ብዛትም ተበራክቷል። በዓለም አቀፍ ደረጃ የተደነገገው የጉዞ እገዳ አሁንም እንደቀጠለ ነው። ነገር ግን ተወዳጅ የጎብኚዎች መስህቦች እንደገና እየተከፈቱ ነው። አተንስ ያለው የግሪሱ አክሮፖሊስና የቫቲካኑ የቅዱስ ጴጥሮስ ባሲሊካ በሮች ተከፍቷል። ሕንድ ውስጥ ኮሮና ቫይረስ በአዲስ መልክ በመዛመቱ በአገር አቀፍ ደረጃ የተደነገገው የመንቀሳቀስ እገዳ ለቀጣዮቹ ሁለት ሳምንታት እንዲጸና ተደርጓል። ከአምስት ሺህ በላይ አዲስ የቫይረሱ በሽተኞች እንደተገኙና አንድ መቶ ሀምሳ ሰባት ሰዎች እንደሞቱ ዛሬ አስታውቃለች። ግብፅ በኢድ አልፈጥር በዓሉ ወቅት ሱቆችን፣ በባህር ጠረፍ ያሉ መዋኛ ቦታዎችንና የመናፈሻ ቦታዎችን ዘግታለች። የሌሊት የሰዓት ዕላፊ ገደብንም ደንግጋለች። የኤል ሳልቫዶር ፕሬዚደንት ናይብ ቡኬል የመንግስታቸው የእገዳ ትዕዛዝ ለ30 ቀናት እንደሚቀጥል አስታውቀዋል ነገር ግን የቡኬል ትዕዛዝ ህገ መንግስታዊ አይደለም በማለት ትላንት የሀገሪቱ ዋና አቃቤ ህግ ክስ መስርተዋል። ቡኬል በበኩላቸው ስልጣናቸው በአገሪቱ የአስቸኳይ ጊዜ ሁኔታ ለማወጅ እንደሚፈቅድላቸው በትዊተር አስታውቀዋል። በቫይረሱ በሽተኞችና በሚሞቱት ሰዎች ብዛት በዓለም ደረጃ ቀዳሚ ቦታ የያዘችው ዩናይትድ ስቴትስ ቀስ በቀስ እገዳዎችን እያላላች ነው። በሀገሪቱ 1.5 ሚሊዮን የሚሆኑ ሰዎች በቫይረሱ ተይዘዋል ዘጠና ሺህ የሚሆኑት ደግሞ ህይወታቸውን አጥተዋል። በሌላ በኩል ደግሞ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የቀድሞውን ፕሬዚደንት ባራክ ኦባማን ብቃት ያልነበራቸው ፕሬዚደንት ሲሉ ዘልፈዋቸዋል። የቀድሞው ፕሬዚደንት ባራክ ኦባማ የወቅቱ አስተዳደር በኮሮና ቫይረስ መዛመት ላይ ያለውን አያያዝ ከነቀፉ በኋላ ነው ትራምፕ የዘለፏቸው። ኦባማ ባለፈው ቅዳሜ ለኮሌጅ ተመራቂዎች ባደረጉት ንግግር ይህ ዓለም አቀፍ ወረርሽኝ አሁን በስልጣን ላይ ያሉትን ሰዎች አሰራር አጋልጧል ብለዋል። በስም የጠቀሱት ግን የለም። ፕሬዚደንት ትራምፕ ስለ ጉዳዩ ሲጠየቁ ታዲያ ብቃት አልባ ፕሬዚደንት ነው የነበሩት ሌላ የምለው ነገር የለኝም ብለዋል። የፕሬዚደንት ትራምፕ አስተዳደር የበሽታው መዛመት ሲጀመር ትኩረት ስላልሰጠበትና ችላ ስላለው የመዛመቱ መጠን እንዲባባስ አድርጓል በማለት የሚነቅፉት ብዙ ናቸው። አሁንም በሌላ ዜና ፕሬዚደንት ዶናልድ ትራምፕ ከስራ ያስወጧቸው የውጭ ጉዳይ ሚኒስቴር ዋና ተቆጣጣሪ የውጭ ጉዳይ ሚኒስትር ማይክ ፓምፔዮ የመስሪያ ቤቱ ሰራተኛን ለግል አገልግሎት ተጠቅመውባቸዋል የሚለውን ክስ ሲመረምሩ እንደነበር ስለ ጉዳዩ እውቀት ያላቸው የምክር ቤት ባለስልጣኖች ለዩናይትድ ስቴትስ የዜና ማሰራጫ አውታሮች ተናግረዋል። ሰራተኛው የውጭ ጉዳይ ሚኒስትሩ ውሻ እንዲያንሸራሽር፣ ልብሳቸውን ከማጠቢያ ቤት እንዲያመጣ፣ ለፓምፔዮና ለባለቤታቸው በምግብ ቤቶች ቦታ ማስያዝን የመሳሰሉ ተግባሮች እንዲፈጽም ታዟል ተብሏል። የዋሽንግተን ፖስት ጋዜጣ እና ኤምቢሲ ኒውስ የተባሉ የቴሌቪዥን ጣቢያ ትላንት ስለ ጉዳዩ ዘግበዋል። በሩ ነው። እስራኤል ከአንድ ዓመት በላይ ለሆነ ጊዜ አጣብቀኝ ውስጥ ከቆየች በኋላ አዲስ መንግስት ለመመስረት ችላለች። ነገር ግን በቀኝና በመሃል ፖለቲካ ጭቅጭቁም አላቋምም ተብሏል። የሀገሪቱ ምክር ቤት ትላንት አዲሱን መንግስት አጽድቋል። ቤንያሚን ነታንያሁ ለ18 ወራት በጠቅላይ ሚኒስትርነት ይቀጥላሉ። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ዩኤ24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ግንቦት 10 2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት አምሃሪክ እንዲሁም በአህዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ትችላላችሁ። አድማጮች የኮሮና ቫይረስ ስርጭትን ለመግታት የተላለፈውን አካላዊ የመራራቅ ውሳኔ ተግባራዊ ለማድረግ የአሜሪካ ድምፅ ሰራተኞች በሙሉ በየቤታችን እንገኛለን። የምትከታተሉትን የእለቱን ፕሮግራማችንንም የምናስደምጣችሁ ከየቤታችን ሆነን ነው። አሁን የዕለቱ አበይት የኢትዮጵያና የዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የእለቱን አብይ ርዕስ እናስደምጣችሁ። አንቀጾችን በተናጠል ከመመልከት ይልቅ የህገ መንግስቱን መንፈስ መረዳትና እንደ አንድ ሰነድ መመርመር ለወቅታዊው የኢትዮጵያ ሁኔታ የተሻለ አማራጭ መሆኑን የህገ መንግስት አርቃቂዎችና ምሁራን ተናግረዋል። የህገ መንግስት ጉዳዮች አጣሪ ጉባኤ ምርጫው መተላለፉ የፈጠረውን ክፍተት በተመለከተ ከህዝብ ተወካዮች ምክር ቤት በተላከው የህገ መንግስት ትርጉም ጥያቄ ላይ የባለሙያዎችንና የአርቃቂዎችን አስተያየትም አዳምጧል። እስክንድር ፍሬው በተከታዩ ዘገባ ዝርዝሩን ያስደምጠናል። ኢትዮጵያ ከመጪው መስከረም በኋላ ሊፈጠር ለሚችለው የስልጣን ክፍተት ህገ መንግስቱ መፍትሄ ሊኖረው እንደሚችል የህዝብ ተወካዮች ምክር ቤት አምኗል። እናም ትርጉም ያስፈልጋል በሚል ጉዳዩን ለፌዴሬሽን ምክር ቤት መርቷል። ትርጉም የተጠየቀባቸው አንቀጾች በአንድ በኩል ምርጫ የሚካሄደው በየአምስት ዓመቱ እንደሆነ የሚገልጹ፣ በሌላ በኩል ደግሞ ጦርነትና የህዝብን ጤንነት አደጋ ላይ የሚጥል ሁኔታ ሲያጋጥም በስልጣን ላይ ያለው መንግስት የአስቸኳይ ጊዜ አዋጅ ማወጅ እንደሚችል የሚገልጹ ናቸው። ለፌዴሬሽን ምክር ቤት ሙያዊ ሀሳብ የሚያቀርበው የህገ መንግስት ጉዳዮች አጣሪ ጉባኤ 对，他得。 ወደ ስራ ገብቷል። ዛሬን ጨምሮ ለሁለት ቀናትም የህገ መንግስት ባለሙያዎችንና በማርቀቁ ሂደት የተሳተፉ ግለሰቦችን ሀሳብ አዳምጧል። በኮሮና ቫይረስ ወረርሽኝ ምክንያት የኢትዮጵያ አጠቃላይ ምርጫ መራዘሙ አሁን ያለው መንግስት የስልጣን ጊዜ ከሚያበቃበት ወቅት ጋር ተገናኝቷል። ባለሙያዎችና በማርቀቁ ሂደት የተሳተፉ ግለሰቦች እንዳሉት ከመስከረም በኋላ ኢትዮጵያን የሚመራው ማነው የሚለው ጥያቄ ምላሽ ህገ መንግስቱን በመተርጎም ይገኛል። የህገ መንግስቱ አርቃቂ ኮሚሽን አባላት ከነበሩት አንዱ አምባሳደር ታየ ከስላሴ ይህንን ሀሳብ ካንጸባረቁት አንዱ ናቸው። ማንኛችንም ነቢይነት አልነበረንም ለወደፊትም ይኖረን አይመስለኝም። ያው ስጋ ለባሽ ስለሆን ክሊር በሆነ መንገድ ለማስቀመጥ ጥረት ተደርጓል። አሁን ያለው ፕሮሰስም የስልጣን ክፍተት ይፈጠራል የሚል እምነት የለኝም። ምክንያቱም በትክክል እንኳን ባናስቀምጠው፣ ቅድም ከመጀመሪያውም ጥያቄ ጋር ተያያዥ ያለው ነው ህገ መንግስቱ ውስጥ በትክክል እንደተተለመው አግባብነቱን፣ ቅቡልነቱን ማሻሻል፣ መተርጎም፣ ማፍታታት፣ ማብራራት የሚችሉ አንቀጾች ተቀምጠዋል። የህገ መንግስት አጣሪ ጉባኤው እነዚህን ማፍታታት የሚችል ይመስለኛል። ስለሆነም ማንኛውም ህገ መንግስት ቫኪውምን ኢንቪዜጅ አያደርግም። ከአቅም በላይ የተፈጠሩ ሁኔታዎች ካሉ ከአቅም በላይ የተፈጠሩ ሁኔታዎች ናቸው። ለበርካታ ዓመታት በዩናይትድ ስቴትስ የኖሩትና ያስተማሩት የህግና የፖለቲካ ምሁር ፕሮፌሰር አለማየሁ ገብረ ማርያም በበኩላቸው ህገ መንግስቱን በመተርጎም መፍትሄ መፈለግ የተለመደ አሰራር መሆኑን አብራርተዋል። አሁን በስልጣን ላይ ያለው መንግስት አገሪቱን እየመራ ሊቀጥል የሚችልበት እድል እንዳለም ነው ያስረዱት። ህገ መንግስት ራሱ ማለት ሰዎቹም ኖሩ አልኖሩም፣ ኢንስቲቱሽንም ኖሩ አልኖረ የሚቀጥል ነገር ነው ከህዝቡም ከሀገሪቱ ሁሉ ጋር የተያዙ ነገሮች ናቸው። ስለዚህ ጊዜው አልቆ የምክር ቤቱ በሰዓቱ ምርጫ ሳይደረግ ቢቀር የስራ አስፈጻሚ ይቀጥላል። ይህም የሚቀጥልበት ምክንያት ሁለት ነው። አንደኛ ህገ መንግስቱን በተቻለ መጠን ደግፎ ማቆምና ያን ህገ መንግስታዊ ስነስርዓት ማካሄድ ያስፈልጋል። ሁለተኛ ፓወር ቫኪዩም ሊፈጠር አይገባም። ምክንያቱም ፓወር ቫኪዩም ከተፈጠረ ወይም የስልጣን ባዶነት ከተፈጠረ ህገ መንግስቱ ራሱ ይወድማል ማለት ነው። ስለዚህ ህገ መንግስቱ ራሱን ላውድም የሚል ስሜትም ቃድም ሊኖሩ አይችልም ብዬ ነው የማምነው። ስለዚህ ምርጫው ምንድን ነው? እንደዚህ ከሆነ ፓወር ቫኪዩም ከሌለ፣ ወይም ይሄ መካኒካል የሆነ ኢንተርፕሬቴሽን ወስደን በህገ መንግስቱ ጊዜ ያልተፈጸመ ከሆነ ምርጫው ያ አካል ስልጣን ስለማይኖረው ሌላውም አካል ስልጣን አይኖርም የሚል ነገር አስተያየት ትክክለኛ አይደለም። ምክንያቱም እሱ የሚጋብዘው ምንድን ነው ይ ህገ መንግስታዊ እለዋለሁ አንታይ ካንስቲቱሽናል ለማለት ነው፣ ነገር ነው የሚፈጥረው። ምክንያቱም ያ በማይኖርበት ጊዜ አናርኪ ነው የሚፈጠረው። ያ በሚፈጠርበት ጊዜ ብጥብጥና የበለጠ ጥፋት ነው የሚፈጥረው። ስለዚህ ህገ መንግስቱ የዚህን አይነት ክፍተትም ኖረ ቢባል ወይንም ጥያቄዎችን በግልጽ መንገድ አልመለስም ብለን ብናምንም የዚህ አይነት አውትከም ወይም የዚህ አይነት ሪዘልት ይሰጣል ብለን መገመት አንችልም። በአንቀጽ 54 ሆነ በ58 ጊዜያቱ ባይጠበቅም መንግስት መቀጠሉ አይቀርም። በመጀመሪያው ቀን ውሎ ሀሳባቸውን ያካፈሉ የህገ መንግስት ምሁራንም የትርጉምን አስፈላጊነት አጉልተው ተናግረዋል። ይህንን ሀሳብ ካንጸባረቁት አንዱ ዶክተር ዘመላክ አይተነው ናቸው። በማላስታውሰው የአሜሪካን ኬዝ ላይ አንድ ዳኛ ምን ብለዋል ዴር ኢዝ ኖ ቤተር ዌይ ቱ ሚስሪድ ዘ ኮንስቲቲዩሽናል ቴክስት ዛን ቱ ፎሎ ፒር ቴክስቹዋሊዝም የሚል አባባል አለ። በቀጥታ እሱ ብቻ አፕላይ ይደረግ፣ ቴክስቱ በምናየው ኦርዲነሪ ሚኒንጉ ብቻ አፕላይ ይደረግ ብሎ እንስስት ማድረግ ከሱ የተሻለ ወይም የበለጠ ህገ መንግስቱን ወዳልተፈለገ አቅጣጫ የሚወስድ የህገ መንግስት አተረጓጎም ዘዴ የለም ለማለት ነው። ሌሎች ምሁራንም ተመሳሳይ ሀሳብ አንጸባርቀዋል። የኮሮና ቫይረስ ወረርሽኝ ተወግዶ ምርጫ እስኪካሄድ ድረስ አሁን ያለው መንግስት በስልጣን ላይ መቆየት እንደሚችል የገለጹም አሉ። የኢትዮጵያ ጠበቆች ማህበርና የኢትዮጵያ የህግ ባለሙያዎች ማህበር የደረሱበትን ድምዳሜ ያቀረቡት የህግ ባለሙያው ደበበ ኃይለ ገብርኤል ናቸው። በእነዚህ ጉዳዮች ላይ ሶስት ማጠቃለያዎችን ሰጥተናል። አንደኛው የህገ መንግስቱ አንቀጽ 54ና አንቀጽ 58 ንዑስ ቁጥር 3 እንደዚሁም አንቀጽና 3 አሁን ሀገሪቱ የገጠማትን ችግር ያልታሰበ ችግር ሊፈታ በሚችሉ መልኩ ምሉ ሆነው ሊተረጎሙ ይገባቸዋል የሚል አቋም ላይ ደርሰናል። ሁለተኛው የደረስንበት አቋም እነዚህ ድንጋጌዎች የሚሰጠው ትርጉም አሁን በስልጣን ላይ ያለው ምክር ቤት ስራ አስፈጻሚው የኮቪድ-19 ችግር ተወግዶ ምርጫ እስኪደረግ እና ውጤቱ እስኪታወቅ ድረስ ሊቀጥል ይገባዋል የሚል አቋም ይዘናል። ሶስተኛው የኛ የደረስንበት መደምደሚያ በሚሰጠው ትርጉም ላይ ወረርሽኙ መወገዱ በጤና ጥበቃ ሚኒስትር ማረጋገጫ ከተሰጠ በኋላ ምርጫው ከስድስት እስከ ዘጠኝ ወር ባሉት ጊዜያት ውስጥ ወይም የምርጫ ቦርድ በሚያቀርበው ያጠረ የጊዜ ሰሌዳ መሰረት እንዲካሄድ እንዲሁም የምርጫ ውጤቱ በታወቀ በሁለት ወራት ጊዜ ውስጥ አሁን በስራ ላይ ያለው የሕዝብ ተወካዮች ምክር ቤት ስልጣን እንዲያበቃ ተደርጎ የህገ መንግስቱ አንቀጽ 58 ሊተረጎም ይገባዋል ብለናል። በመቀጠል ደግሞ የጤና ሚኒስቴርንና የምርጫ ቦርድን አስተያየት እንደሚያዳምጥ የህገ መንግስት ጉዳዮች አጣሪ ጉባኤ አስታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን ለዘገባው እናመሰግናለን። ከአሜሪካ ድምፅ መጽሔት ነው እያዳመጣችሁ ያላችሁ። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔ መጽሔት ይቀጥላል። ኢትዮጵያ በአንድ ቀን ውስጥ ለኮሮና ቫይረስ የተጋለጡ ሰዎች ከፍተኛውን ቁጥር ዛሬ መዘገበች። ባለፉት 24 ሰዓታት ለ1775 ሰዎች የላቦራቶሪ ምርመራ ተደርጎ 35 ሰዎች ኮሮና ቫይረስ እንደተገኘባቸው የጤና ሚኒስትሯ ዶክተር ሊያ ታደሰ በፌስቡክ ገጻቸው ላይ አስታውቀዋል። ቫይረሱ የተገኘባቸው ሰዎች ሙሉ በሙሉ ኢትዮጵያውያን ሲሆኑ አብዛኞቹ የአዲስ አበባ ከተማ ነዋሪ ናቸው። የኢትዮጵያ ጠቅላይ ሚኒስትር ዓብይ አህመድን በማህበራዊ ትስስር ገጻቸው ኮቪድ-19 እየተስፋፋ በመምጣቱ ኢትዮጵያውያን እና ኢትዮጵያ ውስጥ የሚኖሩ ሁሉ ለአፍታም ሳይዘናጉ የወጡትን መመሪያዎች አጥብቀውን እንዲተገብሩ ጥሪ አቅርበዋል። ናኮር መልካ ዝርዝሩን ይዟል። ኮሮና ቫይረስ ኢትዮጵያ ውስጥ ከታይ አንስቶ ላለው ጊዜ ዛሬ የተመዘገበው ከፍተኛው መሆኑን የጤና ሚኒስትር ዶክተር ሊያ ታደሰ ዛሬ በፌስቡክ ገጻቸው አስታውቀዋል። ለቫይረሱ መጋለጣቸው ዛሬ ከተረጋገጠ ውስጥ እድሜያቸው ከ15 እስከ 78 የሆነ 18 ሴቶችና 17 ወንዶች ናቸው። ሁሉም ኢትዮጵያውያን ሲሆኑ ሀያ ዘጠኙ የአዲስ አበባ ነዋሪዎች፣ አንደኛው የውጭ ሀገር የጉዞ ታሪክ ያለውና የድንበር ተሻጋሪ አሽከርካሪ፣ 23ቱ በቫይረሱ ከተያዘ ሰው ጋር ግንኙነት የነበራቸው እንደሆኑ ተገልጿል። አምስቱ ደግሞ የውጭ ሀገር የጉዞ ታሪክም ሆነ በቫይረሱ ከተያዘ ሰው ጋር ንክኪ እንዳልነበራቸው የተነገረ ናቸው። በተጨማሪም አንድ ሰው ከኦሮሚያ ክልል ድንበር ተሻጋሪ አሽከርካሪ አራት ሰዎች ደግሞ ከሶማሌ ክልል ጅግጅጋ ለይቶ ማቆያ እንዲሁም አንድ ሰው ከአማራ ክልል ሰሜን ሸዋ ዞን አጣዬ ከተማ ለይቶ ማቆያ ውስጥ መሆናቸው ታውቋል። ተጨማሪ ሶስት ሰዎች ደግሞ የተሻላቸው ሲሆን ከኮቪድ-19 የህመም ስሜት የወጡ ሰዎች ቁጥርም 116 መድረሱን ሚኒስትሯ ገልጸዋል። ሚያዚያ 27 ቀን 2012 ዓም በተሰጠ መግለጫ በኮቪድ ምክንያት ህይወታቸው ካለፉት የ75 ዓመት አዛውንት ጋር ንክኪ ነበራቸው በሚል 25 ሰ ሰዎች ተለይተው ክትትል ሲደረግላቸው ከቆየ በኋላ በተደረገላቸው ምርመራ አምስቱ ላይ ቫይረሱ መገኘቱን ሚኒስትሩ አመልክተዋል። ዛሬ ቫይረሱ ከተገኘባቸው ውስጥም ሀያ ሁለቱ ያኔ ከተጠቀሱት አምስት ሰዎች ጋር የቅርብ ንክኪ የነበራቸው እና ክትትል ላይ ከነበሩ ዘጠና አራት ግለሰቦች መካከል እንደሆኑ አስረድተዋል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድም በማህበራዊ ትስስር ገጻቸው ትናንት ግንቦት ዘጠኝ ሁለት ሺ አስራ ሁለት ዓመተ ምህረት ባስተላለፉት መልእክት ያደጉ ሀገራት በቫይረሱ ክፉኛ መጠቃታቸውን ጠቅሰው ሀገሮቹ በፍጥነት እርምጃ ባለመውሰዳቸው እና የቫይረሱን መዛመት ለመግታት ፖሊሶችን ተግባራዊ ባለማድረጋቸው እንደሚጸጸቱ አመልክተዋል። ይህ ለእኛ ትልቅ ትምህርት ነው ያሉት ጠቅላይ ሚኒስትሩ ቫይረሱን መከላከል የሚያስችል ክትባት እስካሁን ባለመገኘቱ ሊወሰዱ የሚገቡ የመከላከያ እርምጃዎችን አብራርተዋል። ከነዚህ መካከል አካላዊ እርቀትን መጠበቅ፣ እጆችን ቶሎ ቶሎ በመታጠብ በንጽህና መያዝ፣ የአፍና የአፍንጫ መሸፈኛ በአግባቡ መጠቀምና ሕዝቡ ለተወሰነ ጊዜ እቤት የሚቆይበትን ደንብ ተግባራዊ ማድረግን እንደሚጨምርም አብራርተዋል። ኢትዮጵያውያንና ኢትዮጵያ ውስጥ የሚገኙ ሁሉ ለአፍታም ሳይዘናጉ የወጡትን መመሪያዎች አጥብቀው እንዲተገብሩም ጥሪ አቅርበዋል። ከዚህ ጋር ተያይዞ ሰሞኑን ቫይረሱ እንደ አዲስ ከታየባቸው አካባቢዎች መካከል ከአዲስ አበባ በ80 ኪሎ ሜትር እንዲሁም ከአምቦ ደግሞ 30 ኪሎ ሜትር ርቀት ላይ የምትገኘው የምዕራብ ሸዋ ደንዲ ወረዳ ግንጪ ከተማ አንዷ ነች። ግንቦት ስምንት በተደረገ የላቦራቶሪ ምርመራ ለቫይረሱ መጋለጣቸው የተረጋገጠ 19 ሰዎች መካከል የ38 ሴትና እና የ16 ዓመት የሚያሳድጓት የእህታቸው ልጅ መሆናቸውን የምዕራብ ሸዋ ዞን ጤና መምሪያ ኃላፊ አቶ ተስፋዬ በየነ ገልጸዋል። ሁለቱም የውጭ አገር ጉዞ ታሪክም ሆነ በቫይረሱ ከተያዘ ሰው ጋር ንክክ የሌላቸው መሆናቸውን ኃላፊው ገልጸዋል። በተጨባጭ ባገኘነው መረጃ መሠረት የዚህ ቤተሰብ መኖሪያ ቤት ለመንገድ ቅርብ ነው። ከሴትየዋ ጋር ያለችውን ልጅም ስንመለከት ከስራዋ ባህሪ የተነሳ በየቀኑ እንቅስቃሴ ሴት ታደርጋለች። ለአብነትም ሱቅ፣ ገበያና የመሳሰሉት ቦታዎች ትሄዳለች። ይህ ከተማ ለምዕራብ ሸዋ ወረዳዎችም ሆነ ከተሞች ማዕከል ነው። ወደ ወለጋ የሚሄድ ትልቁ የአስፋልት መንገድን በጊንጪ ውስጥ ነው የሚያልፈው። ያ ማለት ለአዲስ አበባ ከተማም ቅርበት ያላት ከተማ ናት። ስለዚህ የውጭ ሀገር የጉዞ ታሪክ ስለሌላቸው እና በኮሮና ቫይረስ ከተያዘ ሰው ጋርም ንክኪ ስለሌላቸው ብቻ ቫይረሱ ሊይዛቸው አይችልም ማለት አንችልም።

ሁለቱም ሰዎች በአሁኑ ጊዜ በጉደር የመጀመሪያ ሆስፒታል የሕክምና ክትትል እየተደረገላቸው ሲሆን ሁኔታቸው አስጊ ያለመሆኑን አቶ ተስፋዬ ተናግረዋል። ከእነርሱ ጋር ንክኪ የነበራቸው 38 ሰዎችም በአምቦ ለይቶ ማቆያ ውስጥ ሲሆኑ የ33 ሰዎች የመጀመሪያ ምርመራ ላብራቶሪ ውጤት ከቫይረሱ ነፃ መሆናቸውን ማረጋገጡን አስታውቀዋል። የአምስቱ ሰዎች ናሙና ገና ዛሬ የተላከ በመሆኑ የምርመራ ውጤቱን በመጠባበቅ ላይ መሆናቸውን ኃላፊው ገልጸዋል። ጉደር የመጀመሪያ ሆስፒታል ሌሎች አገልግሎቶችን ሙሉ በ ሙሉ በማቆም ኮቪድ-19ን ለማከም የሚያስፈልጉ የህክምና መሳሪያዎችን ማሟላታቸውንና 87 አልጋዎችንም ማዘጋጀታቸውን ኃላፊው ተናግረዋል። በዚህ ዙሪያ ማለትም የውጭ ሀገር የጉዞ ታሪክና ንክኪ የሌላቸው ሰዎችን ተጋላጭነት እየጨመረ መምጣቱን በተመለከተ የኢትዮጵያ ጤና ሚኒስቴር የኮሚኒኬሽንስ ዳይሬክተር የሆኑት ዶክተር ተገኔ ረጋሳን አነጋግረናቸው ነበር። ከተያዙት ውስጥ የውጭ የጉዞ ታሪክ የሌላቸውና ፖዘቲቭ ሆኖ የተገኘው እንደገና የማጣራት ስራ የክትትል የማድረግ ስራ ይሰራል። የመጀመሪያ ሪፖርት ፖዘቲቭ ነው የኮሮና ቫይረስ ተገኝቶባቸዋል ብሎ ሊወጣ ይችላል። ከዛ በኋላ ግን ይሄ ያለቀነት ነው ማለት አይደለም። መለከታቸው አካላት፣ ክልሎች፣ የአካባቢው አስተዳደር፣ የጤና ባለሙያዎች፣ ቤተሰቦች ከማን ጋር እንደተገናኙ የት እንደሄዱ፣ የት አካባቢ ከዚህ በፊት ሄዶ እንደሆነ ከቦታ ቦታ ተንቀሳቅሶ ሊሆን ይችላል። ከዚህ ጋር ተያይዞ ቫይረሱ ያለባቸው ሰዎች ጋር ተገናኝቶ ሊሆን ይችላል። የመጀመሪያ ሪፖርት ነው እንደዛ ያሳየው። ስለዚህ ምንድን ነው የምናደርገው? እኛ ቲምን አዋቅረን ወደ አካባቢው ልከናል። ለምሳሌ አሁን የጊንጂ የጠየቀኝ አሁን የእኛ ቲም ከክልል ከኦሮሚያ ክልል ጤና ቢሮ ጋር ከተውጣጣው ቡድን ጋር ሆኖ እዛ ኢንቨስቲጌት እያደረገ ነው ያለው ተጨማሪ የማጣራት ስራዎችን እየሰራ ጋር ነው ያለው። ማለት በአካባቢ በአካል ተገኝቶ ይሄ ቡድን የመጨረሻው ሪፖርት ያመጣልናል፣ እያጣራ ነው ማለት ነው። ጥሩ አዳዲስ ቦታዎች ላይ ላላስፈላጊ ስጋት፣ ለተለያዩ ጭንቀቶች ሊጋለጡ ይችላሉ እና በተለይ ቫይረሱ በአዲስ መልክ የሚታይባቸው ቦታዎች ላይ ያሉ ሰዎች ወይም የማህበረሰብ ክፍሎች ምንድን ነው ማድረግ ያለባቸው? ይህ በሽታ ባህሪው እንደምታየው አንድ አካባቢ ላይ ተወትኖ ምቀራ ዓለምን በሙሉ ያዳረሰ ቫይረስ ነው። ስለዚህ አሁን አዳዲስ ቦታዎች ላይ ሊታይ ሊታ ይችላል ሊከሰት ይችላል። እኛም የምርመራ አቅማችንን እያሰፋ ነው፣ ከጊዜ ወደ ጊዜ እየጨመረ ነው ያለው። እስከ አምስት ሺህ በቀን የማየት አቅሙ ፈጥረን ከፈጠርን ቆይተናል። ግን የተለያዩ ማነቆዎችን እየፈጣን እስከ አራት ሺህ እና ከዛ በላይ አሁን ማየት ችለናል፣ በአንድ ቀን ውስጥ በዚህ ይሄ ምርመራ እየሰፋ በሄደ ቁቁጥር የቤት ለቤት አሰሳው አለ በየቦታው ቦታ በክልሎችን በአዲስ አበባም እየተሰራ ያለው ከዛ ጋር ተያ ይዞ አዳዲስ ቦታዎች ላይ የምናገኛቸው ውጤቶች ሊኖሩ ይችላል። ዋናው ምንድን ነው? አዲስ አበባ ላይ ነው ከተሞች ላይ ብቻ ነው ብሎ መዘናጋት ፍጹም ስህተት ነው፣ እና አደጋም አለው። እና እያንዳንዱ ገጠር ያለው ትንሽ ከተማ ላይም ያለው ህብረተሰብ፣ በትንሽ ከተሞችም ያለው ማንኛውም ዜጋ በጣም ጥንቃቄ ማድረግ ያስፈልጋል። ይህን በሽታ ልንቆጣጠርና ልንከላከል የምንችለው እያንዳንዱ ዜጋ አስፈላጊ የሆኑ እርምጃዎችን እና ጥንቃቄዎችን ከወሰደ ብቻ ነው። በመዘናጋት እዚህ አካባቢ አልደረሰም፣ እዚህ አካባቢ አልተሰማም፣ ጭንጭንታውም የለም፣ ውጤቱም አልታይም የሚል የመዘናጋት ሁኔታ በጣም አደገኛ ስለሆነ የትኛውም አካባቢ በጣም ጥፋቴ መልዕክት ነው ያለኝ። ለአሜሪካ ድምፅ ናኮር መልካ ከአምቦ ናኮርን ለዘገባው እናመሰግናለን። በተከታዩ ዘገባ ወደ ትግራይ ክልል የምናልፈው በትግራይ በመቀሌ ከተማ ዜሮ አምስት ተብሎ በሚጠራው አካባቢ ተሰብስበው በነበሩ ወጣቶችና በፖሊስ መካከል በተፈጠረ ግጭት የአንድ ሰው ሕይወት አለፈ። የአይንማኞች ለአሜሪካ ድምጽ እንደተናገሩት የወጣቱ ሕይወት ካለፈ በኋላ በተፈጠረው አለመግባባትም በሁለት ወጣቶች ላይ ጉዳት ደርሷል። በጉዳዩ ላይ ከከተማው ፖሊስ ጽፈት ቤት ይሁን ሌሎች ከሚመለከታቸው መንግስታዊ መስሪያ ቤቶች ተጨማሪ መረጃ ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። ሙልጌታ ጽበሃ ስለነበረው ሁኔታ የአይን ማኞችን አነጋግሮ ተከታዩን ዘገባ ልኮልናል። ትናንት እሁድ ከቀትር በኋላ ስምንት ሰዓት አካባቢ በትግራይ ክልል መቀለ ከተማ ዜሮ አምስት ተብሎ በሚጠራ አካባቢ ግድያው በተፈጸመበት አካባቢ ከነበሩ ወጣቶች አንዱ ዮናስ ተፈራ ነው። ወጣቶቹ ጠላ ገዝተው በመንደራቸው በሚገኝ ዛፎች በሚበዙበት አካባቢ ተቀምጠው እየተጫወቱ በነበሩበት ጊዜ ሁለት ፖሊሶች መጥተው እንዲበተኑ እንዳዘዟቸው ዮናስ ያብራራዋል። ተሰብስበን አንድ አስራ ሶስት ልጆች እንሆናለን። ቁጭ ብለናል። አካባቢው ስፖርት የምንሰራበት ቤት እና ከቤታችን ቢያንስ አስራ ሁለት ሜትር ይበቃል። ነገር ከተከሰተበትና ከኛ ቤት ርቀት ማለት ነው። እና መቶ ተነሷለን። አንነሳም። ለምን የያዝነውን ጠላ እንጨርስና እንነሳለን። ከዛ በኋላ መጣና አነጋግረን እናንተ ሄዱ አለን። እና መቶ እስከምናስረዳው ሁሉ እድል አልሰጠንም። እኔ እንዴት ብዬ እንደምገልጽል እኔ እንጃ አላቶች ያጥሩኛልና፣ ብቻ ከአንድ ህብረተሰብ ፖሊስ ያጋጥማል ብዬ አላስብም እንኳን ሕግ እኛ እንዲጠብቅ ተመርቆ እንደር ጠባቂ ተብሎ ከተራሰው ራሱ እንደዚህ ነገር አይፈጠርም። በጊዜው በግድያ የሚጠረጠረው ፖሊስ በእጁ ትጥቅ እንዳልያዘ የተናገረው የኗስ ከባልደረባው ተቀብሎ ነው የፈጸመው ይላል። ጥይቱን አቀባበለ ርቀት ጋር ሶስት ሜትር ምን ይሆነናል? ከጓደኛው ነው የተቀበለው። ሁለተኛውን የእሱ የፖሊሱ አባል ማለት ነው ስቡን ላይ ይዞ ነበረ። በሰአቱ ልጁንም በሰላማውን ፖሊስ ጣቢያ አቅርበነዋል፣ ነው የፖሊሱ ጓደኛ በስርአት ነው። በሰአቱ ሌላ እርምጃ መውሰድ እንችል ነበረ፣ ግን ለምን ይሄ ይሆናል ብለን ነገደለው ነው እየተሯሯጥ ሄድ። አንተንም አቃጥልሃለው ብሎ አቀባበለ። የሰው ልጅ ሁለት ሰከንድ እንግዲህ አይሰጥም እንዴ? አሮሩ ወንድማችንን ገደሉ ብለን ስንከተል የህንድ ፊልም ነው የሚመስለ እንጂ እዚህ ሀገር ሰላም በሆነበት ሀገር ላይ መቀሌ ላይ ይህ ነገር ይፈጠራል ብለን በእምህም አታስበውም እንኳን በተግባር ማለት ነው። አስፋልት ላይ እየተኮሰ ነው የሚሄደው፣ እኛ እየተሯሯጥ እንሄዳለን። በባጃጅ ዘኑ እንዞራለን። መጨረሻ ላይ አይደር ላይ ሲደርስ አንድ ጥይት ሲቀረው ልክ ወደ ሆነ ፎቅ ገባና ከዛ ጋር ልዩ አይል መጣ። ሌላው በቦታው እንደነበረ የሚገልጸው የዓይን እማኝ አብርሃም ገብረማርያም ማርያም፣ ተሰባስበን ተዛ መታ ነገር ይዘን ቁጭ ብለን ስንጨዋወት ነበር። ኮካስ መልስ የጠቃ አባል መጣ ወደኛና፣ ለምን ተሰበስባላቸዋልን? አይ በቃ እንበታተን ነው ብለን ልንነሳ ስንል ፖሊሱ ወደ ዘዋሩ ዞሮ ለምን እንቀባረራለን ምናምን ብሎች ምን ሳይናገር ልጁ ለአንተማ ደሳዋል ብሚል ብሎ ቀጥታን የተኮሰው ጥይቱ። እኛም አብረን እንነበር በጣም ለመገጥን። እናም ሁላችን ቆመን ስናየው ልጁ ሊያመልጥ ሲል ተከታትለን እዛ ዜሮ ሰባት የሚባለ አካባቢ እዛ እየተኮሰ ወደ እኛም እየተኮሰልን እኛም እያራራጥ በጎን በጎን ተከታይን የሆነ አካባቢ ሚይዘው እዛ ሰፈር አካባቢ ደግሞ እሱ የሞተበት ቦታ አካባቢ ደግሞ ቀጣ ለማረጋጋት ምናምን ብሎ በመታይደች ሌላ ሸፍሶ ከፍሶ ነው ሁለት ሰዎች የተጎዱት። የአይንማኞቹ እንደተናገሩት የወጣቱ ህይወት ካለፈ በኋላ በተፈጠረው ለመግባባትም በሁለት ወጣቶች ላይ ጉዳት እንደደረሰ ተናግረዋል። ሟቹ የሀያ ሶስት ዓመት ወጣት ሲሆን የሶስት ዓመት ህፃን ልጅ እንዳለችውና እንዲሁም በአሁኑ ጊዜም ባለቤቱ እርጉዝ መሆኗን አብርሃም ይናገራል። በጣም ሰራተኛ ነበር። ራሱ የሚያስተዳድረው አቢሲኒያ ብረት ማቅለጫ የሚባለው እና እናም አንድ ህጻን ልጅ የሶስት ዓመት ህጻን ልጅ አለችው። እናም እርጉዝ ሚስት አለችው። በጣም አሁን ተዳክማለች። በሽተዋ አይትን ብሃት ልጅቷል የሚባል ልጅ ነበረ ከበርስ ጋም ምንም በግድያው የተጠረጠረው ፖሊስ በአሁኑ ጊዜ በቁጥጥር ስር መዋሉን ያገኘነው ነው መረጃ ያሳያል። ተጨማሪ መረጃ ከከተማው ፖሊስ ጽህፈት ቤትና ሌሎች የመንግስት ስራ ኃላፊዎች ለማግኘት ያደረግነው ነው ጥረት አልተሳካም። በአሁኑ ጊዜ ጉዳት ደርሰባቸው በመቅለ አይደር ሪፈራል ሆስፒታል ተኝተው እየታከሙ ያሉት ሁለቱ ወጣቶች ያሉበት ሁኔታ ለማወቅ ወደ ሆስፒታሉ አምርተን አንዱ በከፍተኛ የህሙማን ክትትል የሚደረግበት ክፍል ወይም ደግሞ አይሲዩ ገብቶ የታከመ መሆኑን ሌላኛው ደግሞ በድንገተኛ የህሙማን ክፍል እየታከመ እንደሚገኝ ለማረጋገጥ ችለናል። የኮሮና ቫይረስ ወረርሽኝ ተከትሎ በትግራይ ክልል የታወጀው አስቸኳይ ጊዜ አዋጅ ለማስፈጸም በማለት የሚንቀሳቀሱ ፖሊሶች በትግራይ ክልል ግድያ ሲፈጽሙ ይህ ለሁለተኛ ጊዜ ነው። ባለፈው መጋቢት ወርም በትግራይ ማዕከላዊ ዞን ናዕደር አዴት ወረዳ ፖሊስ በአስቸኳይ ጊዜ አዋጅ መሰረት መጠጥ ቤት ለመዝጋት በሚንቀሳቀስበት ጊዜ በተፈጠረው አለመግባባት በፖሊስ በተተኮሰው ጥይት የአንድ ወጣት ህይወት እንዳለፈ ከዚህ ፊት መዘገባችን ይታወቃል። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም። ሙልጌታን ለዘገባው እናመሰግናለን። ዝግጅቶቻችንን በዌብ ሳይታችን መከታተል ለምትፈልጉ አምሃሪክ ዳት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ቪኦኤ አምሃሪክ ብላችሁ ፈልጎቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢል ላይ ታገኙናላችሁ። አስተያየቶቻችሁን አካፍሉን፣ ተወያዩ፣ ተነጋገሩ። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ለኮሮና ቫይረስ የሕክምና አገልግሎት በቀድሞ የሚሊኒየም አዳራሽ ከ1100 በላይ አልጋዎች ተሟልተው ዝግጁ መሆናቸውን የጤና ሚኒስቴር ገለጸ። የዓለም አቀፍ ግብረሰናይ ስራዎችን የሚያስተባብረው ሮተሪ ክለብ ከሁለት ሚሊዮን ብር በላይ የሚገመቱ የሕክምና ቁሳቁሶች ድጋፍ ለማዕከሉ አበርክቷል። ሙክታር ጀማል ዝርዝር አለው። ሳባ ምዕራብ ከሮተሪ ታይዋን ታይፕ ሲኒዩ አብረው በመሆን ነው ኮቪድ-19ን ለመከላከልና ለማከም እንዲያገለግሉ የተለገሱ ቁሳቁሶች ከሁለት ሚሊዮን በላይ ወጪ የሚገመቱ ከ1500 በላይ መሆናቸውን የምዕራብ አዲስ አበባ ሮተሪ ክለብ ፕሬዚዳንት ኢማኑ ዱሪ ገልጸዋል። 160 ዶላር ለክሪቲካል ሜዲካል ኤኩፕመንት ለቨንቲሌተር እና ለኤመርጀንሲ ኦክሲጅን አክሰሰሪዝ የሚሆን ከቻይናና ከአሜሪካ የሚመጣ አለ። የቀረው ወደ 500 ዶላር አሎኬት ያደረግነው የተደረገው እና የተገዛው 1550 ፕሮቴክቲቭ ስክራፕ 16 ታብሌት ከሲም ካፓቢሊቲ 10 ኦክሲጅን ሲሊንደር አስር ኦክሲጅን ሬጊሌተር ከፍሎሚተርን ሂሚዲፋየር እና 10 ፕሬሽር ሬጊሌተር ዊዝ ዳብል ማኖሜተር ነው። እጃችን ላይ ያለውን ዛሬ ለማስረገብ የመጣ ነው። እሱን ነው። የተበረከቱትን የህክምና መሳሪያዎች የተቀበሉት የጤና ሚኒስትሯ ዶክተር ሊያ ታደሰ እርዳታው በሚሊኒየም አዳራሽ ለተዘጋጀው ሚሊኒየም ሜዲካል ሺፍት ሆስፒታል የሚውል መሆኑን ገልጸዋል። የተለገሰው እርዳታ የኮሮና ቫይረስ የህክምና ማዕከሉን የበለጠውኑ ለማጎልበት የሚያገለግል መሆኑንም ነው የተገለጸው። የኮቪድ-19ን ለመከላከል የሚደረገው ጥረት መጣ መሰል የግብረሰናይ ድርጅትና ግለሰቦች በተመሳሳይ ድጋፋቸውን አጠናክረው እንዲቀጥሉ ጥሪ ያቀረቡት ዶክተር ሊያ ሮተሪ ክለብ አዲስ አበባ ምዕራብ ላደረገው ድጋፍ አመስግነዋል። ቼና ይደ ትልቅ ሆስፒታል አሁን በዚህ ሰዓት አልጋዎችን የያዘ ሆስፒታል ለማዘጋጀት የብዙዎችን እገዛ የብዙዎችን ርብርብ የሚፈልግ ነው። ሮተሪ ክለብ የአዲስ አበባ ወይም አዲስ አበባ ዌስት ሮተሪ ክለብና ሌሎች የተወሰኑ ሌላ ሀገራት ላይ ያሉ በታይዋን በአሜሪካ ያሉ የተወሰኑ ክለቦች አስተባባሪነት የተሰጠውን ድጋፍ በመረከባችን በጤና ሚኒስቴር ስም ሁላችሁንም ለማመስገን እወዳለሁ። በተጨማሪም ቀጣይ ደግሞ ከዚህም ሆስፒታል ውጭ ላሉ ለሌሎችም ሆስፒታሎች ጽኑ ህሙማን ጋር በተለይ በተያያዘ ለሚደረጉት ዝግጅቶች ተጨማሪ ድጋፍ እንደሚያመጡ ገልጸውልናል። የዛሬው ድጋፍ እስከ ሁለት ነጥብ ሁለት ሚሊዮን ብር የሚደርስ ድጋፍ ነው። በዚህ በኮቪድ አስራ ዘጠኝ ወረርሽኝ ጊዜ በጣም ፈታኝ ጊዜ ውስጥ ነው ያለ ነው። ነገር ግን ከዚህ ስናልፍ ከዚህ ስንሻገር የተሻለ ነገር ይዘን የምንወጣበት አጋጣሚ እንደሚሆን ተማምናለሁ። ትብብሩን በዚሁ እንዲቀጥል እያገዛችሁ ያላችሁ ጥሉ እንድታጠናክሩ አሁንም ጥሬን እያቀረብኩ ሁላችሁንም አመሰግናለሁ። አዲስ አበባ ምዕራብ ሮተሪ ክለብ እንደገለጸው ተጨማሪ እርዳታ ቁሳቁሶች፣ የኦክሲጂን መቆጣጠሪያ መሳሪያዎችና የጽኑ ህሙማን ማቆያ የሚያገለግል አጋዥ መተንፈሻዎች ወይንም ቬንትሌተር ከውጭ ተገዝተው ወደ ኢትዮጵያ መምጣት ላይ ይገኛሉ። ለአሜሪካን ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታር ጀማልን ለዘገባው እናመሰግናለን። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቋል። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በሀያ ሁለት በሀያ አምስት እና በሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ ሀያ አራት ላይ እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶች እና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ፕሮግራማችን ይቀጥላል። ወደ ተከታዩ ዘገባ እንለፍ። ሞዛምቢክ የጭነት መኪና ጀርባ ላይ ባለ ኮንቴነር ውስጥ ተቆልፎባቸው ለሞት ከተዳረጉት 64 ኢትዮጵያውያን መካከል በሕይወት የተረፉት 11 ሰዎች ባለፈው አርብ ወደ ሀገራቸው ተመልሰዋል። ሲሞን ማርክስ ከአዲስ አበባ ያደረሰንን ሪፖርት ስመኝሽ የቆየ ታቀርበዋለች። የ18 ዓመት ወጣቱ ደጀኔ ደገፌ ካደገበት የቢሾፍቱ ገጠራማ አካባቢ ለቆ ሲወጣ እቅዱ ከስራ አጥነት ለመላቀቅና በደቡብ አፍሪካ ስራ አግኝቶ የሚያገኘውን ገንዘብ ለቤተሰቦቹ ለመላክ ነው። በምትኩ ግን ያጋጠመው ሕይወቱን ሊያሳጣው ነበር። ደጀኔ መጋቢት 15 ቀን በሞዛምቢክ ውስጥ ለቀናት አየር በሌለው የእቃ መጫኛ ኮንቴነር ውስጥ ተቆልፎባቸው ከሞት ከተረፉት 14 ወጣት ኢትዮጵያውያን መሀል አንዱ ነው። በህገወጥ አዘዋዋሪዎች አመቻችነት ከእነርሱ ጋር አብረው ሲጓዙ የነበሩ 64 ስደተኞች ኮንቴነሪ ውስጥ ህይወታቸው አልፏል። ደጀኔ ለቪኦኤ ሲናገር የህገወጥ አዘዋዋሪዎቹ ደቡብ አፍሪካ እንዲያደርሱት ሁለት መቶ ሺህ ብር ከፍሏል። ሞዛምቢክ ከመድረሱ በፊትም ለስድስት ወራት ያክል ያለ ምግብና ያለ ውሃ በጫካ ውስጥ በእግር ተጉዟል። አገሬ በመመለሴ በጣም ደስተኛ ነኝ የሚለው ደጀኔ አሁን ያለው ምርጫ ወደ ትውልድ አገሩ ተመልሶ ሊያገኘው በሚችለው የእርሻ ሥራ ላይ መሰማራት እንደሆነ ያስረዳል። ከእግዚአብሔር ይመስገን ያው ደስታ ነው የሚሰማኝ ያው ቤተሰቦችም ያው ደስ ብሎ እንደዚህ ኢትዮጵያኖች ያው ወንድማሞች ነው የሞቱት ያው ጤላ መምጣታችን በጣም እያዘኑ ንመጥ ነው ስልሰረት ሲሞት አስራ አራት ማትረፋችን በጣም ያው እያመሰገንኩ ነው ሄደው ከዚህ በኋላ ደግሞ እያመሰገንኩ መኖር የሚፈልገው። አስራ አንዱ ስደተኞች በአዲስ አበባ የኮሮና ቫይረስ ተጠርጣሪዎች ለይቶ ማቆያ ስፍራ ለሁለት ሳምንት ተለይተው ከተቀመጡ በኋላ አርብ ዕለት ወደ ሀገራቸው እንዲመለሱ ተደርጓል። ከተረፉት መሀል ሶስቱ ሞዛምቢክ ውስጥ ባለ ሆስፒታል እርዳታ እየተደረገላቸው ሳለ ማምለጣቸውን የዓለም አቀፉ ስደተኞች ድርጅት አስታውቋል። ከኢትዮጵያ ጉዞ የጀመሩት 78 ወጣቶች ሞዛምቢክ ውስጥ ያለ ቴቴ የተባለ ከተማ ከመድረሳቸው በፊት 4000 ኪሎ ሜትር ያክል በእግርና በጭነት መኪና እያፈራረቁ ተጉዘዋል። ቴቴ ላይ የሚገኝ የፍተሻ ጣቢያ አካባቢ ተዘግቶባቸው የቆዩት ስደተኞች አየር ሲያጥራቸው የጭነት መኪናውን በመደብደብ የእርዳታ ጥሪ ማሰማታቸውን ከሞት ተራፊዎቹ ይናገራሉ። የ19 ዓመቱ ሙሉጌታ ኤርደሎ የሞዛምቢክ ባለሥልጣናት ከጭነት መኪናው ውስጥ ሲያወጡት ራሱን አያውቅም ነበር። ያው ከባድ ሁኔታ። እኛም በኋላ ምንሽት ሁለት ተኮል አካባቢ ነው እዛ ነው እና በግድ ነው ለመግባት ዳኛ ያለን እና በዱላ ሲመቶ በግድ ነው የገባ ነው እኛ ዛ ሳንጋ በፊትም የተጎዱት አሉ። በጉዳዩ ላይ የኢትዮጵያ ፌዴራል ፖሊስን ለማናገር ያደረግነው ጥረት ባይሳካም የደረሰውን አደጋ ለማጣራት የኢትዮጵያና የሞዛምቢክ ባለስልጣናት በቅንጅት እየሰሩ እንደሆነ በኢትዮጵያ የዓለም አቀፍ ስደተኞች ድርጅት ፕሮግራም አስተባባሪ ወይዘሮ ሳራ ባሻ ያስረዳሉ። የተሻለ ኑሮ ፍለጋ በህገወጥ መንገድ ከሀገር የሚወጡት ኢትዮጵያውያን በአብዛኛው እድሜያቸው ከ15 እስከ 35 ይሆናል የሚሉት ወይዘሮ ሳራ ይሄን ህገወጥ ወጥ ዝውውር ለማስቆም የተለያዩ ባለስልጣናት እየሰሩ ቢሆንም ገና ብዙ የሚቀር ነገር አለ ይላሉ። ኢትዮጵያ ትስስሩ በጣም ሰፊ እና ከኢትዮጵያ ያለፈ ነው። በየመንገዱ በጣም ብዙ ህገ ወጥ አዘዋሪዎች አሉ። ስለዚህ የመንግስታት ተቀናጅቶ መስራት በጣም አስፈላጊ ነው። ድንበር ጥበቃን ማጠናከር፣ ህገ ወጦች በምርመራ የሚከሰሱበትን ህጋዊ መንገድ ማጥበቅና ሌሎች ለምስክሮች ህጋዊ ከለላ መስጠት እጅግ አስፈላጊ ነው። ወይዘሮ ሳራ አክለውም ከ110 ሚሊየን በላይ የህዝብ ቁጥር ባለበት ታዳጊ አገር ላይ የስርዓት ኢትዮጵያውያን ቁጥር መብዛት የህገ ወጥ አዘዋዋሪዎችን መንገድ ለማጥፋት የሚሰራውን ስራ አዳጋች አድርጎታል ይላሉ። ባልደረባችን ሲሞን ማርክስንና ስመኝሽን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ኬንያ ከታንዛኒያ እና ሶማሊያ ጋር ያላትን ድንበር በኮቪድ-19 ምክንያት መዝጋቷን አስታወቀች። የኬንያ መንግስት በአካባቢው እየተዛመተ የመጣውን የኮቪድ-19 ወረርሽኝን ለመቆጣጠር ከሶማሊያ እና ከታንዛኒያ ጋር ያላትን ድንበር ዝግ መሆኑን አስታውቋል። የኬንያው ፕሬዝዳንት ኡሁሩ ኬንያታ ድንበሮቹ ከባለፈው ቅዳሜ ጀምሮ መዘጋታቸውን ገልጸው ታውጆ በስራ ላይ ያለው ሰዓት እላፊም በሶስት ሳምንት መራዘሙን ይፋ አድርገዋል። ገልሞ ዳዊት ተጨማሪ ዘገባ አለው። ባለፈው ቅዳሜ የአገሪቱ ፕሬዚዳንት ኡሁሩ ኬንያታ ኬንያ ከሶማሊያ እንዲሁም ከታንዛኒያ ጋር በምትጋራቸው ብሔራዊ ድንበሮች በኩል ወደ ኬንያ ከገቡት አርባ ሶስት ሰዎች በኮሮና በሽታ የተጠቁ በመሆናቸው ድንበሮቹ ተዘግተዋል። የኬንያ ብሔራዊ አደጋ መከላከል ኮሚቴ በሰጠኝ ምክር መሰረት የምከተ لون President Kenyatta will be a cessation of movement of persons into and out of the territory of the Republic of Kenya through the Kenya Tanzania international border with effect from midnight tonight Saturday the 16th May 2020 ከዛሬ ሜይ 16 2020 ምሽት ጀምሮ ከታንዛኒያ ኬንያ ዓለም አቀፍ ድንበር ወደ ኬንያ እንዲሁም ከኬንያ ወደ ታንዛኒያ የሚደረግ የሰዎችና የመጓጓዣ አገልግሎቶች መቆማቸውን አሳውቃለሁ። በተመሳሳይም በኬንያ ሶማሊያ ዓለም አቀፍ ድንበር በኩል ወደ ኬንያ እንዲሁም ከኬንያ ወደ ሶማሊያ የሚደረጉ የሰዎች እንቅስቃሴና የመጓጓዣ አገልግሎቶች ተቋርጠዋል ብለዋል ኬንያታ ኬንያ ፕሬዚዳንት ኬንያታ ግን የተላለፈው ትዕዛዝ የጭነት ማመላለሻ አሽከርካሪዎችን አይመለከትም ብለዋል። ባለፈው ሳምንት ብቻ ኬንያ ከሁለቱ ሀገሮች ጋር ባላት ድንበር ወደ ኬንያ ለማቋርስ ሲሉ ከተመረመሩት 78 ሰዎች የቫይረሱ ተጠቂ በመሆናቸው ወደ ኬንያ እንዳይገቡ አድርገናል ብለዋል ፕሬዚዳንቱ። የጭነት መኪና አሽከርካሪዎች ግን ተመርምረው ውጤታቸው ከኮቪድ ነፃ ከሆኑ ወደ ኬንያ እንዲገቡ ይፈቀድላቸዋል ተብለዋል። ኬንያ ታክለው የበሽታው መስፋፋት ለመቆጣጠር በመላው ኬንያ የታወጀው ሰዓት እላፊ ከናይሮቢ እንዲሁም ኮቪድ-19 እንደተስፋፋባቸው ከተነገረው ሌሎች የኬንያ ግዛት አስተዳደሮች ሰዎች እንዳይወጡ የሚያግደው ድንጋጌ በሶስት ሳምንታትም መራዘሙን ገልጸዋል። ፕሬዝደንት ኬንያታ በቅዳሜ ንግግራቸው ኬንያ ከኢትዮጵያ ጋር ስላላት ድንበር እየተናገሩት የለም። ነገር ግን በኬንያ በፖለቲካ ነክ ዘገባዎች የሚታወቀው ዘስታር የተሰኘ የኬንያ ጋዜጣ ኬንያ በሽታውን ለመቆጣጠር ከኢትዮጵያ እንዲሁም ከደቡብ ሱዳን ጋር ያላትን ድንበሮች በሙሉ መዝጋት አለባት የሚል አምድ አስነብበዋል። ዛሬ የኬንያ ጤና ሚኒስቴር በኬንያ 25 ሰዎች የቫይረሱ ተጠቂ መሆናቸው በምርመራ ማረጋገጡን ያሳወቀ ሲሆን ሌሎች 23 ሰዎች ደግሞ አገግመው ከማቆያ ወደ ህብረተሰቡ መቀላቀላቸውን አብስረዋል። ኮቪድ-19 ባለፈው መጋቢት ሰባት መጀመሪያ በአንድ ኬንያዊት ላይ መገኘቱ ከተነገረበት ዕለት አንስተው በኬንያ 50 ሰዎች በበሽታው ሕይወታቸውን አጥተዋል። ለአሜሪካ ድምፅ ገልሞዳዊት ከናይሮቢ። ገልሞን ለዘገባው እናመሰግናለን አድማጮች ስልክ ቁጥራችንን እናስታውሳችሁ 2022059942 በመደወል በውስጥ መስመር 14 መልእክት ካስቀመጣችሁ ይደርሰናል ሆን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንንም ተጠቀሙ የምሽቱ የአየር ስርጭት ፕሮዲውሰር ብርሃነ ኃይሉ የዌብ ና የማህበራዊ መገናኛ ፕሮዲውሰራችን ደግሞ አበባየው ገበያው ነች ዋና አዘጋጅ ትዝታ በላቸው እያስተናገኝ እስከ ምሽቱ አራት ሰዓት አብረናችሁ ነን አብራችሁኑ ነው። ወደ ተከታዩ ዝግጅት እንለፍ። የደቡብ አፍሪካ ባለስልጣኖች የሰዓት እላፊና የእንቅስቃሴ ገደቦች በህዝብ የብጣኔ ሀብት እንዲሁም በስነ ልቦና ላይ ጫና ማሳደራቸውን በሚገባ ይረዳሉ ነገር ግን በጤና ላይ የተደቀነው አደጋ ይብሳል በሚል በውሳኔያቸው መጽናቱን ዘገባ አዳነች ፍስሐዬ ታሰማናለች። የደቡብ አፍሪካ ባለስልጣኖች የሰዓት እላፊና የእንቅስቃሴ ገደቦች በሕዝቡ ላይ የገንዘብና የምሮ ጤንነት ጫና ማሳደራቸውን በሚገባ ይረዳሉ። ነገር ግን በጤና ላይ የተደቀነው አደጋ ይብሳል በሚል በውሳኔያቸው ላይ መጽናታቸው ታውቋል። ዲሞክራሲያዊ ሕብረት የተባለው ተቃዋሚ ፓርቲ መሪ ጆን ስቲንሁሰን በገዢው የአፍሪካ ብሔራዊ ኮንግረስ ላይ ተንኳሽ ነጥቦች ሰንዝረዋል። አሁን እኛን የገጠመን የኮቪድ-19 ቀውስ ሳይሆን የመዘጋት ቀውስ ነው። በተለይም የአፍሪካ ብሔራዊ ኮንግረስ እገዳ ቀውስ ነው። ከባድ እገዳ የሚቀጥልበት ምክንያት አይኖርም፣ መንግስትም የሚያቀርበው ምክንያት የለውም። ገዳዎቹን መቼ ማላላትና ማጥበቅ እንዳለባቸው እነሱ ራሳቸው አያውቁም ይላሉ የዲሞክራሲያዊው ህብረት ተቃዋሚ ፓርቲ መሪ በአሁኑ ወቅት በመጠኑ እንዲቀንስ የተደረገው የአምስት ሳምንታት እገዳ ዓላማ የሀገሪቱ የጤና ጥበቃ ስርዓት እየጨመረ ለሚሄደው ወረርሽኝ እንዲዘጋጅ ጊዜ ለመስጠት ሲባል መሆኑ ታውቋል። እገዳው እንዲቀጥል የማይፈልጉት ወገኖች ከጥቅሙ ይልቅ ጉዳቱ ያመዝናል ባዮች ናቸው። አብዛኞቹ የሀገሪቱ ክፍሎች አራተኛ ደረጃ በተባለው ለቀቅ ያለ እገዳ ደረጃ ላይ እንደሚገኙ ተዘግቧል። የሌሊት የሰዓት እላፊ ገደብ ተደንግጓል። ለተወሰኑ ሰዓታት ብቻ ግብይት ተፈቅዷል። የአልኮል መጠጥና ሲጋራ መሸጥ ክልክል ነው። በርካታ ቁልፍ የሆኑ የኢኮኖሚ ዘርፎች ወደ ሥራ የተመለሱ ቢሆንም ብዙ ደቡብ አፍሪቃውያን ከቤታቸው ወጥቶ ለመስራት አልቻሉም። ሻቢር መድሂ የተባሉ ዊት ዊተርስራንድ በተባሉ ዩኒቨርሲቲ ኮሮና ቫይረስን አስመልክቶ የሚካሄዱ ምርመራዎች እንዲበራከቱ ጥሪ አድርገዋል። እገዳዎች ብቻ በቂ ባለመሆናቸው በውሃ አቅርቦትና በንጽህና አጠባበቅ ላይ በከፍተኛ ደረጃ መሻሻል እንዲኖር እንደሚያስፈልግ ጠቁመዋል። ይህን ለማድረግ ካልቻልን የመንግስት ፖሊሲ ምን ይሁን ምን በእነዚህ ሁኔታዎች የማይገዛ ከሆነ ሰዎች ይህን እንደ ልምድ እንዲወስዱት የማናመቻች ከሆነ ቫይረሱ በባሰ መልኩ ሊዛመት ይችላል በማለት ፕሮፌሰር ማዲ ያስጠንቀዋል። አያይዘውም እነዚህ ተግባሮች የማይፈጸሙ ከሆነ ወረርሽኙ ከጠበቅ ነው በላይ የከፋ ይሆናል ብለዋል። መንግስት በበኩሉ በውሳኔው እንደሚጸና ግልጽ አድርጓል። የሀገሪቱ የጤና ጥበቃ ሚኒስትር ዙዌሊ ሚኪዜ በምዕራብ ኬፕ የተከሰተው ወረርሽኝ አሳሳቢ መሆኑን ገልጸው ሀገሪቱ ሙሉ በሙሉ ወደ መዘጋት ልትመለስ ይችላለች ሲሉም ዝተዋል። ወረርሽኙ በበረታባቸው አካባቢዎች የተለያዩ የጠበቁ እርምጃዎች ሊወሰዱ እንደሚችሉም የጤናው ሚኒስትር ማሳሰባቸው አልቀረም። ፕሮፌሰር ስቲኖሰን ግን ይቃወሙታል። አድማጮች፣ ደቡብ አፍሪካ ውስጥ የኮሮና ቫይረስን መዛመት ለመከላከል ስለተደረገው እገዳ የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩ። አዳነችን ለዘገባው እናመሰግናለን። ከከፍተኛ ቀዶ ህክምና ጀምሮ ለተለያዩ ህክምና ወደ ህንድ ሙምባይና ቫንጋኖር የሄዱ ኢትዮጵያውያን ህክምናቸውን ቢጨርሱም በኮሮና ቫይረስ ምክንያት ከተማው በመዘጋቱ በሆቴል ውስጥ ከተቀመጡ ከአንድ ወር በላይ እንደሆናቸው ገለጹ። አንዳንዶቹ የአሜሪካ ድምጽ ያነጋገራቸው ታማሚዎችና ቤተሰብ ህክምናውን እንዲያገኙ በመዋጮ እንደተላኩ ገልጸው ያላሰቡት ተጨማሪ ወጪ ግን ከባድ እንደሆነባቸው ይናገራሉ። የኢትዮጵያ የውጭ ጉዳይ ሚኒስቴር ስለ ጉዳዩ በሰ የተሰጠን ማብራሪያ ከዚህ ቀደም ወደ ስልሳ አንድ የሚሆኑ በኒው ዴሊ የሚገኙ ኢትዮጵያውያን በልዩ አውሮፕላን ወደ ኢትዮጵያ እንዲመለሱ ማድረጉን ገልጾ አሁን ግን ይህንን ለማድረግም ሆነ ሌላ አማራጭ ለመጠቀም የህንድ መንግስትን ፈቃድ ለማግኘት እየተጠባበቁ መሆናቸውን ነግረውናል። በአሁኑ ሰዓትም 54 ኢትዮጵያውያን ተመዝግበው እየተጠባበቁ መሆኑን ገልጸዋል። በተከታዩ ዘገባ ዝርዝሩን እንቃኛለን። የሚኪያስ ተክለ ሃይማኖት እድሜው በሀያዎቹ መጀመሪያ ቢሆንም ወላጆቻቸው በእድሜ የገፉ በመሆናቸው ጭንቅላቷ ውስጥ እጢ የተገኘባትን ታላቅ እህቱን ቤተልሔም ተክለ ሃይማኖትን ለማሳከም አደራ ተቀብሎ ወደ ህንድ ሙምባይ የተጓዘው ጥር 26 ቀን 2012 አመተ ምህረት ነበር። አፓሎ ሆስፒታል እህቱን አስተኝቶ የታሰበውን በከፊል አሳክቷል። በሶስት ቀኖች ሰርጀሪ ተደረገች። እሱን እንደጨረሰች ወደ ራዲሽን ገባል። በራዲሽን አማካኝነት ለስልቅን አንድ ወር ከአስራ አምስት ጋር ማለት ነው። ዊኬንድ ሳይጨምር እነዛ ህክምናዎች ተደረጉ። እንደገና መድኃኒቶች አሉ። በፕሮግረስ ነው፣ እንደገና ለመቀነስ የሚሞከረው ማለት ነው። ኮምፕሊት አይጠፋም። መድኃኒቱ ከባድ የሆነ መድኃኒት ነው። ጥንቃቄ፣ እንክብካቤ፣ ጥሩ ምግብ፣ በቃ ኮምፎርቴብል የሆነ ዞን ይፈልጋል። በቃ ባጭሩ። ነገር ግን አለምን እያስጨነቀ ያለው ኮሮና ቫይረስ ጉዳቱ ሁሉን አቀፍ በመሆኑ መመለሻቸው ሲደርስ የህንድ መንግስት የኮሮና ቫይረስ ስርጭትን ለመግታት ማንም እንዳይወጣና እንዳይገባ አገሩን ዘጋው። ሚኪያስ ተክለ ሃይማኖትና እህቱም ባሉበት እዛው ቀሩ። ከሚገኙበት ክፍል ሆና በቪዲዮ ያነጋገረችን ቤተልሔም ተክለ ሃይማኖት የምትበላው ምግብ ከመድኃኒቱ ጋር ስላልሄደ መቸገሯን ትናገራለች። ሕክምና በኋላ ሻል ብሎኛል፣ ደህና ነኝ። ግን አሁን ምግቡን ከመድኃኒቱ ጋር ባላንስ ማድረግ አልችልም። መድኃኒቱ ከባድ ነው። ምግብ መብላት አለብን። እዚህ ደግሞ ያለው ምግብ ሩዝ ነው እና ትንሽ ምግቡ ጋር አልቻልኩትም። ቤተሰቦቻቸው እርሷን ለማሳከም በከፍተኛ ሁኔታ ገንዘብ አሰባስበው እንደላኳቸውና አሁን ሆቴል ውስጥ ተቀምጠው የሆቴል ክፍያና ምግብ እያወጡ ከአንድ ወር በላይ መቆየት እንደከበዳቸው ይናገራሉ። ሌላዋ የ18 ዓመት ልጇን ለማሳከም በዚያ የምትገኘው ትርሲት ሕክምናውን ካጠናቀቁ ከአንድ ወር በላይ እንደሆናቸው ትናገራለች። ታመመችው ጭንቅላት ባይ ጭ የሚወጣው በአጋጣሚ ዩኒቨርሲቲ መጀመሪያነት ተማሪ ናት። ዩኒቨርሲቲ ገብታ ነበረ። አላወቅንም ህመሟን። ለረፍት ለገና እንደመጣች ጣይኗን ነበረ ያማት ሲጀምራት፣ ከዛና ኪልቤሶች ጋር ያው በአፋጣኝ በጥፎ ደረጃ ላይ እንዳለና የጭንቅላት እጢ እንደሆነ ቶሎ ሰውነቷን መቆጣጠር ላይ ስለደረሰ ግማሽ ፓርቷን ቶሎ ወደ ህክምና ማግኘት አለባት ተብሎ ቶሎ ተቻፍረን ወደዚህ መጣን። ለአስራ አምስት ቀን ተዘጋይተን የመጣ ነው። በመጣን በአምስተኛው ቀን ሆስፒታል ገባች። ሆስፒታል ገብታ ሰርጀሪ ተደረገላት። ሰርጀሪ ካረገች በኋላ ደግሞ ያው በራዲያሽን ነው ቀጣይ ስለተባለ ከአስራ አምስት ቀን ያው ራዲያሽን ጋር እስክደርስ አስራ አምስት ቀን ሆነን ማለት ነው። አለቀ ሁለቱ ቤተሰቦች ህክምናቸውን እንዳጠናቀቁ ወደ ኢትዮጵያ መመለስ ቢችሉ ኖሮ ነገሮች ቀላል የሆኑ እንደነበር ይናገራሉ። አንደኛ ህክምናውን የጨረሱት ታማሚዎች ከተሰጣቸው መድኃኒት ጋር ተገቢውን ምግብ እየተመገቡ መቆየት ያስችላቸው እንደነበር፣ ሁለተኛ ካሰቡት በላይ የሆነው የሆቴል ወጪ ስላስጨነቃቸው፣ ሶስተኛ ደግሞ ቪዛቸው የተቃጠለ እና ሊቃጠልም የተቃረበ በመኖሩ መንግስት ችግሩን ተረድቶ ቁጥራቸው በዛ ስለሚል የኢትዮጵያ አየር መንገድ ትብብር አድርጎ ወደ ኢትዮጵያ እንዲመልሳቸው ይጠይቃሉ። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ አምሳሉ ትዕዛዙ ኮሮና ቫይረስ የፈጠረውን ዓለም አቀፍ ቀውስ አስታውሰው ኒው ዴሊ የሚገኙ ተመሳሳይ ችግር ያለባቸው ኢትዮጵያውያን እንዲመለሱ መደረጉን ያስታውሳሉ። ወደ ሰማንያ የሚሆኑ ኢትዮጵያውያን ዜጎቻችን ለህክምና ወደ ህንድ እንደሄዱ፣ ለመመለስ ችግር እንደገጠማቸው ግንዛቤ ከተያዘ በኋላ ፍላጎታቸውን መሰረት አድርገን የህክምና ጊዜያቸውን ያጠናቀቁት ነው። ወደ ኢትዮጵያ መምጣት የፈለጉትን ስልሳ አንድ የሚሆኑ ኢትዮጵያውያን የኢትዮጵያ መንግስት ከህንድ መንግስት ጋር እና ከኢትዮጵያ አየር መንገድ ጋር በመነጋገር ልዩ በረራ ወይም ደግሞ ስፔሻል ፍላይት አዘጋጅቶ ስልሳ አንዶቹ ባለፈው ሳምንት ወደ አገራቸው እንዲገቡ ተደርገዋል። አሁንም ያ ጥረት እንተቀጠለ ነው ይላሉ። በሙምባይና በባንጋሎር የሚገኙ አሁንም ወደ አምሳ አራት የሚሆኑ ኢትዮጵያውያን ተመሳሳይ ወደ ሀገራቸው ለመመለስ እንደፈለጉና ከኢትዮጵያ ኤምባሲ ጋር ከክብርት አምባሳደር ዶክተር ትዝታ ጋር የቅርብ ግንኙነት እንዳላቸው ወደ ኢትዮጵያ ለመመለስ የሚቻልበት ሁኔታ እያመቻቹ እንዳሉ ከኤምባሲያችን በስልክ ደውለን ያረጋገጥበት ሁኔታ ነው ያለው። አቶ አምሳሉ መንግስት የቻለውን ሁሉ እያደረገ ነው ይላሉ። ኢትዮጵያውያንን ወደ ሀገራቸው መመለስ የሚቻለው አንድም የተለየ በረራ በበፊቱ በመላክ ነው። ሁለትም ደግሞ በካርጎ ወደ ኢትዮጵያ መመለስ ነው ያለው። አራጭ በስፔሻል በረራ እንትን ለማለት አሁን ካለ ሁኔታ ብዙም የሚቻልበት ሁኔታ አይደለም ያለው። ነገር ግን በካርጎ መመለስ ይቻል እንደሆነ የህንድ መንግስት ፍቃድ መስጠት ስላለበት ኤምባሲያችን ለህንድ የውጭ ጉዳይ ሚኒስቴር ኦፊሻል ኖት ቨርባል ጽፎ በካርጎ መመለስ እንዲችሉ ፍቃድ እንዲሰጥባቸው እየተጠባበቁ ነው ያሉት። የህንድ መንግስት ይህንን ፍቃድ ከሰጣቸው ምናልባትም በሚቀጥለው ሳምንት በካርጎም ቢሆን ከሙምባይና ከባንጋሎር የሚገኙ ለህክምና ኢትዮጵያውያኖችን ማስመለስ የሚቻልበት ሁኔታ እንዳለ ስራዎች እየተሰሩ እንዳለ ነው መግለጽ የምችለው ሲሆን በተቻለ አቅም ሁኔታውን ለማፋጠን እንደሚሞከርና ኒውዴል የሚገኘው ኤምባሲ ነገሩን በቅርበት እየተከታተለ እንደሆነ ገልጸዋል። ክብርት አምባሳደሯ እንደነገሩኝ አምሳ አራቱም ጋር የስልክ ልውጥ እንደሚያደርጉ እየቀኑ ስልክ እየተተዋወሉ እንደሚገናኙ የኤምባሲው አቅም ውስጥ ነው ሊሆን የሚችለው። እዛ ደግሞ እንደሚታወቂ እንደ ሌላ አረብ ሀገርና እንደ አሜሪካ እንደ ሌሎች ሀገር ብዙ ኢትዮጵያውያን የሚኖሩበት ሁኔታ የለም። ተማሪዎች ናቸው። ምናልባት ድጋፍ ለማድረግ የሚያስችላቸው የአቅም ችግር ካላነሳቸው በስተቀር ቀን ተቀን የሆነ ግንኙነት እንዳላቸው ክብርት አምባሳደሯ ንገውኛል። ሌላው የሰማንያዎቹ ተመዝግበው ስልሳ አንዶቹን ብቻ በስፔሻል ፍላይት ወደ ኢትዮጵያ እንዲገቡ ሲደረግ ወደ አስራ ዘጠኝ የሚሆኑት ሕክምናችን አልጨረስንም እና በተለያዩ የዘገዩ በረ ሁኔታም ግምት ውስጥ የሚገባ ማለት ከበፊት ጀምሮ ስራዎች መሰራታቸው ግን ሕክምናችን አልጨረስንም የሚል አንዳንድ ከማቅረባቸው ጋር ተያይዘ የዘገዩ ሊኖር እንደሚችሉ ግንኙነቱ ግን ከበፊት ጀምሮ ምጡም እያደረጉ እንዳሉ መረጃው ስላለን አሁንም የሚገጥማቸው ችግር ካለ እኔ እንዳቱ የሆን አቅሙ የቻለው ሁሉ ድጋፍ ሊያደርጉ ይችላል የሚል እምነት ነው ያለን። አድማጮች የዚህን ዘገባ ሙሉ ክፍል እና የስካይፕ ቃለ ምልልስ በፌስቡክ እና በዌብሳይታችን ላይ ታገኙታላችሁ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም። በደህና እደሩ ሰዎች።

ፍቅር ይደበቃለ ወይ? ሰዎች ስለ ፍቅር የሉኝ ታለ ወይ? ሰዎች ስለ መውደድ ይሉኝ ታለ ወይ? እውነቱን እውነቱን እስቲ ንወያይ። ህመምና ፍቅር ይደበቃለ ወይ?